ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ አዲስ የመከላከያና ውጭ ጉዳይ ሚኒስትሮች ተሾሙ። ለውጡን ተሻጋሪ እንደሆን ለማድረግ በተለይ ከህዝብ የሚነሱ የተለያዩ ቅሬታዎች አሉ። የፌዴራል መንግስቱ መጠናከር መቻል አለበት፣ የህግ የበላይነት መከበር መቻል አለበት፣ ፌዴራል መንግስት በአስፈላጊ ቁመና ላይ መገኘት መቻል አለበት ተብሎ ከታሰበ በፌዴራል መንግስት ደረጃ ያለውን የለውጥ ኃይል ማጠናከር የግድ ያስፈልጋል ተብሎ ይታመናል። አቶ ለሚጫላ በፓርላማው የመንግስት ረዳት ተጠሪ ሚኒስትር ደኤታ ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ መያዝ የአስር ቀን 2011 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና፣ ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባተንን። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ነው። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። አብራችሁን ቆዩ ነው በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የኦሮሚያ ብሔራዊ ክልላዊ መንግሥት ምክር ቤት ጨፌ ዛሬ ባካሄደው አስቸኳይ ስብሰባ አቶ ሽመልስ አብዲሳን የክልሉ ምክትል ርዕሰ መስተዳድር አድርጎ ሾመ። ሹመቱ የጸደቀበት የዛሬው የጨፌው ስብሰባ ባልተለመደ ሁኔታ ለመገናኛ ብዙሃን ዝግ መደረጉን ሪፖርተራችን ሙክታር ጀማል ዘግቧል። አቶ ሺመልስ አብዲሳ የመከላከያ ሚኒስትር ሆነው የተሾሙትን የክልሉን የቀድሞ ፕሬዚዳንት አቶ ለማ መገርሳንም ስራዎች ድርበው እንደሚያከናውኑ ተገልጿል። ኢትዮጵያና ኤርትራን የሚያገናኘው የሁመራ ኦምሃጀር መስመር ዛሬ ጠዋት ተዘግቷል። መስመሩ የተዘጋው በኤርትራ በኩል መሆኑን የሰቲት ሁመራ ከተማ አስተዳደር ለቪኦኤ ገልጿል። ሙልጌታ አጽባህ ተጨማሪ አለው። የሰቲት ሁመራ ከተማ ከንቲባ አቶ ገብረ መድህን ዮሐንስ ኢትዮጵያና ኤርትራ የሚያዋስን የሑመራ እምሓጀር መስመር ዛሬ ጠዋት ከንጋቱ 12 ሰዓት ጀምሮ በኤርትራ በኩል እንደተዘጋ ተናግሯል። የከተማዋ አመራሮች መስመሩ ለምን እንደተዘጋ በጥበቃ ላይ የነበሩ የኤርትራ ወታደሮች መጠየቃቸውን ነው ከንቲባው የገለጹት። መኪኖች እንዳይገቡና እንዳይወጡ ለመከልከል ትዕዛዝ ከበላይ አካል እንደተሰጣቸው ነግረውናል ብለዋል። ጥሩ እንቅስቃሴ ነበረ። በየጊዜውም ግንኙነት ነበረ። ኦም ሀገር ወይም እዛ አካባቢ ያሉ የአስተዳደር አካላትም ከዘዝ አካላትም የኤርትራ ሕዝብ እየመጣ ቃሴ ነበረ እና የህዝብ ለህዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ ለምንድን ነው ብላ ነው ሀይሎችም ስለነበሩ እዛ አካባቢ አይ ከላይ ነው ትዕዛዝ የተሰጠን። ስለዚህ በኢትዮጵያ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ። ኤርትራም፣ የኤርትራ ተሽከርካሪዎች ወደ ኢትዮጵያ መግባት አይችሉም። በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ አገራቸው እንዲሻገሩ ተፈቅዷል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረ መድህን በአሁኑ ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክተዋል። ለእግረኞች ግን መግባትና መውጣት ተፈቅደዋል ሲሉ ተናግሯል። የሑመራ ኦም ሐጀር መስመር ባለፈው ታህሳስ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቅለም አመሰግናለሁ። ሙልጌታ ከአዲስ አበባ ወደ ናይሮቢ ለመጓዝ ከቦሌ የዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 302 እንደ ተነሳ በወደቀው ቦይንግ 737 ማክስ 8 ጄት አደጋ ሕይወታቸው ያለፈ መንገደኞችና የኢትዮጵያ አየር መንገድ ሠራተኞች የአርባ ቀን መታሰቢያ ዛሬ ተደርጎላቸዋል። ለ157ቱ የአይሮፕላኑ ተሳፋሪዎች ዝክሩ የተደረገው በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በምትገኘው ሐማቁን ጥሽሌ ቀበሌ ነው። ከሁለት ሺህ በላይ የቢሾፍቱ ከተማ ወጣቶች ተሰባስበው አደጋው የደረሰበት ስፍራ ላይ በመገኘት ከተጎጂ ቤተሰቦችና ከአካባቢው ነዋሪዎች ጋር ሐዘናቸውን ገልጸዋል። በመጽሔት ዝርዝር ያለ ዘገባ ይዘናል። በዩናይትድ ስቴትስ ያለፈው ፕሬዝደንታዊ ምርጫ ውስጥ ሩሲያ እጇን አስገብታ እንደሆነ ለሀያ ሁለት ወራት ምርመራ ሲያካሂዱ የቆዩት ልዩ መርማሪው ሮበርት ሙለር ለፍትህ ሚኒስትሪያ ቤቱ ያስገቡት ሪፖርት ዛሬ ይፋ ከመደረጉ በፊት ዋናው አቃቤ ሕግ ዊሊያም ባር ጋዜጣዊ መግለጫ ሰጥተዋል። ሪፖርተራችን ጄፍ ካስተር ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች። ዋናው አቃቤ ሕግ ዊሊያም ባር ምክትላቸው ሮድ ሮዘንስታይንን ከጎናቸው አድርገው በዩናይትድ ስቴትስ የፍርድ ሚኒስቴር ላይ ባደረጉት ጋዜጣው ጉባኤ የፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻም ሆነ ማንም ከምርጫው ዘመቻ ጋር የተያዘ ሰው የምርጫ ዘመቻውን ለማሰናከል ከሩሲያውያን ጋር መስራታቸውን የሚያሳይ ማስረጃ አልተገኘም፣ በማለት ባለፈው ወር አሳጥረው ባቀረቡት ዘገባ ያሉትን ደግመው ተናግረዋል። ፕሬዚደንት ዶናልድ ትራምፕ ከምርመራው ጋር በሚገባ ተባብረዋል ሲሉም አሞግሰዋቸዋል። የልዩ መርማሪው ሪፖርት እንዳመነው ሁሉ የፕሬዝደንትነት ስልጣናቸውን ይገዳደራል በሚል ከልብ የመነጨ እምነት በመነሳት ፕሬዚደንቱ የተበሳጩና የተቆጡ መሆናቸውን የሚያሳይ ተጨባጭ ማስረጃ አለ። የፖለቲካ ተቃዋሚዎቻቸው እንደገፉበትና ህጋዊ ባልሆነ መንገድ ሾልከው በሚወጡ ወሬዎች እንደተቀጣጠለም ያምናሉ። ያም ሆኖ ግን ዋይት ሀውስ ቤተ መንግሥት ከምርመራ ሂደቱ ጋር ሙሉ በሙሉ ተባብረዋል። የምርጫ ዘመቻውንና የዋይት ሀውስ ቤተ መንግሥት ሰነዶችን እንዲያገኙ ፈቅዷል። ዋናው አቃቤ ሕግ ጋዜጣው ጉባኤ እንደሚያደርጉ ትናንት ማታ በተሰማበት ወቅት የህግ መምሪያው ምክር ቤት የፍርድ ኮሚቴ ሊቀመንበር የሆኑት ዲሞክራቱ ጀሪ ናድለር ዋናው አቃቤ ሕግ ዘገባው ይፋ ከመሆኑ በፊት አቅጣጫውን ለማሳመር ሲሉ ነው ጋዜጣው ጉባኤ የሚያደርጉት በማለት ቁጣ አዘል ምላሽ ሰጥተዋል። እዚህ ላይ ያለው ከፍተኛ ስጋት ዋናው አቃቤ ሕግ በሙለር ዘገባ ላይ ያሉትን ሐቆች እንዳለ ከማቅረብ ፈንታ ለዋይት ሀውስ በሚጠቅም መልክ ትርክት ሊጋግሩበት እየሞከሩ መሆናቸው ነው። ይህን የሚያደርጉትም የፋሲካ በዓል በደረሰበት ወቅት ምላሽ ለመስጠት ከባድ በሚሆንበት ጊዜ ነው። ይህ ትክክል አይደለም። ዋና አቃቤ ሕግ ማድረግ ያለበት ተገቢ ተግባርም አይደለም። ናድለር አያይዘውም ዘገባው ይፋ የሚደረገው ብዙ ተቀንሶበት ነው በሚለው አመለካከታቸው መሰረት ሙሉ ዘገባ በአጭር ጊዜ እንዲቀርብላቸው ኮሚቴያቸው የፍርድ ቤት ማዘዣ እንዲቀርብ እንደሚጠይቅ ትላንት ግልጽ አድርገዋል። የህግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲ እና የህግ መወሰኛ ምክር ቤት የውህዳን ዲሞክራቶች መሪ ቻክ ሹመር ሙለር ራሳቸው በተቻለ ፍጥነት ምክር ቤት ፊት ቀርበው ቃላቸው እንዲሰጡ የሚጠይቅ የጋራ መግለጫ አውጥተዋል። የዋናው አቃቢ ህግ ተግባር የሚጠበቅባቸው ነጻና ወገን ያለየ አመለካከት መያዛቸው ላይ የእምነት መሸርሸር ቀውስ አሳድሯል የሚል አቋም እንዳላቸው ነው የምክር ቤት መሪዎቹ የተናገሩት። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሊቢያው አፈንጋጭ ጀነራል ካሊፋ ሀፍታር ኃይሎች ዋና ከተማይቱን ትሪፖሊን ለመቆጣጠር ውጊያ ከጀመሩ ወዲህ እጅግ ብርቱ የተባለ ጦርነት እየተካሄደ መሆኑን የተባበሩት መንግስታት ድርጅት የሊቢያ ልዑክ ጋሳን ሳላም ያስታወቁ በዛሬው ውጊያ ቢያንስ አምስት ሲቪሎች መገደላቸውንና ቁጥሩ የበዛ ሰው መቁሰሉን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱያሪክ ተናግረዋል። የተባባሰው የከባድ መሳሪያዎች ተኩስና ቦታ ያለየ ድብደባ የሲቪሎችን መኖሪያ ቤቶች ትምህርት ቤቶችንና መሠረተ ልማቱን እያወደሙ መሆናቸውን የገለጠው ሊቢያ የሚገኘው የመንግሥታቱ ድርጅት ድጋፍ ሰጪ ልዑክ ክስ አሰምቷል። የአስቸኳይ ጊዜ ሰብአዊ እርዳታና አገልግሎቶች በውጊያው አካባቢ ለተጠመዱ አካባቢዎች እንዲደርሱ የዋና ጸሐፊው ልዩ ልዑክ ጋሳን ሳላሜ ለዓለም አቀፍ ሸምጋዮች አቤቱታ ማቅረባቸውን ቀጥለዋል። ግጭቱ በአስቸኳይ እንዲረግብና ተኩስ እንዲቆም ለማድረግ የታሰበ የውሳኔ ረቂቅ በዚህ ሳምንት ለማውጣት የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት እያሰበ መሆኑ ታውቋል። ሊቢያን ለረጅም ዓመታት የገዟት ሙዐመር ጋዳፊ የዛሬ ስድስት ዓመት በኃይል ከወደቁ ወዲህ ሀገሪቱ በቀውስና በሁከት እንደ ተዋጠች ነች። በአፍሪካ የአራት ቀናት ጉብኝት ያደረጉት የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ ትላንት በትላንት የአይቮሪ ኮስት ውሏቸው በሴት ሥራ ፈጣሪዎች ጉባኤ ላይ ተገኝተው ተናግረዋል። የምርምርና ጥናቶቹ ውጤቶች ሁሉ እንደሚያሳዩን የሴቶችን የወሳኝነት አቅም የሚገነቡ ማኅበረሰቦች ይበልጥ ሰላማዊና የበለጸጉ ናቸው ብለዋል። ሚስ ትራምፕ በሴቶች የንግድ ባለቤቶች፣ የማኅበረሰብ አደራጆች፣ ፖለቲከኞችና ተማሪዎች ለተሞላው አዳራሽ በማደግ ላይ ያሉ ሀገሮች የሴቶችን አቅም ለመገንባት በሚል አባታቸው ፕሬዚደንት ዶናልድ ትራምፕ ባለፈው የካቲት ያወጁትን የ50 ሚሊዮን ዶላር እቅድ ለማስጀመርና ለማበረታታት ወደ ኢትዮጵያና አፍሪካ የተጓዙት ኢቫንካ ትራምፕ እቅዱ በመጪዎቹ ስድስት ዓመታት ውስጥ የ50 ሚሊዮን ሴቶችን አቅም እንደሚገነባ በአይቮሪ ኮስቱ የሴቶች ሥራ ፈጣሪዎች የገንዘብ ውጥን ጉባኤ ላይ ተናግረዋል። የሴቶች ዓለም አቀፍ ልማትና ብልጽግና ተነሳሽነት የሚባለው የፕሬዝደንት ትራምፕ እቅድ ሙሉ በሙሉ የመንግሥት የሆነ ሴቶችን ምጣኔ ሀብታዊ አቅም ለማሳደግ የታሰበ የመጀመሪያው መርሃ ግብር መሆኑንም ኢቫንካ አመልክተዋል። ክቡራትና ክቡራን ለዜናው የተያዘው ሰዓት አበቃ። የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካው ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ኢትዮጵያ ሁለት የቁልፍ ሚኒስትሮች ለውጥ አድርጋለች። ጠቅላይ ሚኒስትር አብይ አህመድ የቀድሞ የአማራ ክልል ፕሬዚደንት አቶ ገዱ እንዳርጋቸውን በውጭ ጉዳይ ሚኒስትርነት ሾመዋል። እስከ ዛሬ በኦሮሚያ ክልል ፕሬዚደንትነት ያገለገሉት አቶ ለማ መገርሳ ደግሞ የመከላከያ ሚኒስትር ሆነዋል። ሁለቱ የቀድሞ የክልሎች ፕሬዝደንቶች በሚኒስትርነት የተሾሙት በፌዴራል መንግስት ደረጃ ያለውን የለውጥ ኃይል ለማጠናከር ነው ተብሏል። የሁለቱ ፖለቲከኞች ከፍተኛ ኃላፊነት መውሰድ በእርግጥም የጠቅላይ ሚኒስትሩን የለውጥ ጥረት ሊያግዝ እንደሚችል ተንታኞች እየተናገሩ ነው። የተሾሙበት መንገድ ግን ይበልጥ ዲሞክራሲያዊ ሊሆን ይችል እንደነበር ጠቁመዋል። እስክንድር ፍሬው ተጨማሪ አለው። ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። የዛሬውን ሹመት ተከትሎ በአገሪቱ የተከሰተው ፖለቲካዊ ለውጥ ዋነኛ መሪዎች እንደሆኑ የሚነገርላቸው አራት ሰዎች ዋነኞቹን አራት የፌዴራል መንግስት ኃላፊነቶች ይዘዋል። አብይ አህመድ ጠቅላይ ሚኒስትር ደመቀ መኮንን ምክትል ጠቅላይ ሚኒስትር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ለማ መገርሳ የመከላከያ ሚኒስትር በመሆን እናም የለውጡ ኃይል በአዲስ አበባ ራሱን አጠናክሯል በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ ለሚጫላ ያብራሩትም ገዱ አንዳርጋቸውና ለማ መገርሳ ከክልል ፕሬዚዳንትነት ወደ ፌዴራል መንግስት የመጡት ለዚሁ ተግባር መሆኑን ነው ያለንበት ወቅት የለውጥ ወቅት ነው። የለውጡ ሂደቱን ደግሞ በማሳለጡ ሂደት ውስጥ ከፍተኛውን ምናልባትም የአንበሳውን ድርሻ የያዙት እነዚህ በአሁኑ ሰዓት በሚኒስትርነት የታጩ የተከበሩ የክልል ፕሬዚዳንት ሆነው የሚያገለገሉ ሰዎች ናቸው። በአሁኑ ሰዓት የሚፈልገው ትልቁ ነገር በክልል ደረጃ ሲደረግ የነበረው ለውጥ አገራዊ ለውጡን ደግሞ በተሻለ ቁመና ላይ ሆኖ እንዲቀጥልና ለውጡን ተሻጋሪ እንዲሆን ለማድረግ በተለይ ከህዝብ የሚነሱ የተለያዩ ቅሬታዎች አሉ። የፌዴራል መንግስቱ መጠናከር መቻል አለበት። የህግ የበላይነት መከበር መቻል አለበት። ፌዴራል መንግስት በአስፈላጊ ቁመና ላይ መገኘት መቻል አለበት ተብሎ ከታሰበ በፌዴራል መንግስት ደረጃ ያለውን የለውጥ ኃይል ማጠናከር የግድ ያስፈልጋል ተብሎ ይታመናል። ከዚህ በመነሳት ለውጡን ወደ ተሻለ ደረጃ ለማሸጋገር ያመች ዘንድ በፌዴራል ደረጃ ያለውን ቲም ወይም ደግሞ አመራር በጠንካራ ሰዎች ማደራጀት ተገቢ ነው ተብሎ ስለታመነበት በክልል ደረጃ ያሳዩትም ጥሩ አቋም በፌዴራል ደረጃም አጠቃላይ አገራዊ አንድነቱን በማጠናከር ሂደት ውስጥ የራሳቸውን ሚና እንዲጫወቱና ጠንካራ አገራዊ አንድነትን ለማምጣት በሚያስችል አግባብ እንዲመራ ፌዴራል መንግስት እነዚህን ሰዎች ማምጣት አስፈላጊ ነው ተብሎ ስለታመነበት የተከበረው ምክር ቤት ይህንን ግንዛቤ ውስጥ በማስገባት የቀረበውን ሹመት እንዲያጸድቅ ጠይቃለሁኝ። የዛሬው ሹመት የተጠበቀም ያልተጠበቀም ነበር። አቶ ገዱ አንዳርጋቸው ከአማራ ክልል ፕሬዝዳንትነት ሲለቁ በፌዴራል ደረጃ ለሌላ ኃላፊነት እንደታጩ ግልጽ ነበር። ለውጡ እንዲመጣ የተጫወቱት ሚና በአማራ ክልል ብሎም በአገር አቀፍ ደረጃ መልካም ስምና ተቀባይነት አስገኝቶላቸዋል። እናም በከፍተኛ ኃላፊነት ሊሾሙ እንደሚችሉ ተገምቷል። ውጭ ጉዳይ ሚኒስትርነትን ግን እየጠበቁ አልነበረም። የኦሮሚያ ክልል ፕሬዝዳንት ለማ መገርሳም ከለውጡ ግንባር ቀደም መሪዎች እንደ አንዱ እንደ ዋነኛውም ሰው ይታያሉ። ቲም ለማ ወይም የለማ ቡድን የሚለው ስያሜም ይሄንን የሚያንጸባርቅ ነው። ግምቶች ሲያጋድሉ የቆዩት ግን የኦሮሚያ ክልል ፕሬዝዳንት ሆነው እንደሚቆዩ ነበር። አሁን ግን ከፌዴራል መንግስት ቁልፍ የኃላፊነት ቦታዎች አንዱን ይዘዋል። ጠቅላይ ሚኒስትር አብይ አሕመድ ቀኝ እጃቸው የሆኑትን ለማ መገርሳን በመከላከያ ሚኒስትርነት ሾመዋል። የለውጥ እንቅስቃሴው አጋራቸው የሆኑትን ገዱ አንዳርጋቸውን ደግሞ የውጭ ጉዳይ ሚኒስትር አድርገዋል። የሁለቱ ፖለቲከኞች በተጠቀሱት ኃላፊነቶች መሾም በእርግጥም ለፌዴራል መንግስቱና ለጠቅላይ ሚኒስትሩ የለውጥ ስራዎች ይበልጥ ጥንካሬ እንደሚሰጥ ተንታኞች ያምናሉ። የኢኒሽቲቭ አፍሪካ ዳይሬክተር አቶ ክቡር ገና ይህንን ሀሳብ ከአንጸባረቁት አንዱ ናቸው። ቀድሞው ከነበሩበትም ቦታ እነዚህን ለውጥ ማካሄድ ይችሉ ነበረ ብዬ ነው የምገምተው። ነገር ግን አሁን ወደ መንግስት መቅረባቸው የበለጠ ጠቅላይ ሚኒስትሩን ሊረዱ ይችላሉ። በቅርበት ሆነው አብረው ሊሰሩ ይችላሉ። እይታ ነው የሚሰጠው። ሹመቱ የመጣው ከኢህአዴግ ስብሰባ በኋላ ስለሆነ በመጠኑም ቢሆን የስብሰባውን ስሜት ድንገት ያንጸባረቅ እንደሆነ እንግዲህ የሚታየው፣ የአማራ ክልል እና የኦሮሚያ ክልል መቀራረባቸውን ነው የሚያሳየው። በአንድ በኩል የትግራይ ክልል ደግሞ ከበፊቱም እንደገና የራቀ መስሏ ነው የሚታየው። ከዚህ የስልጣን ክፍፍል ውስጥ በማንኛውም ያው ጠቅላይ ሚኒስትሩ በስልጣናቸው ተጠቅመው እነዚህም ሁለት ከፍተኛ ባለስልጣናት ሾመዋል። ትንሽ እኔ ወደፊት መቼም ዲሞክራሲን ለማምጣት የሚሞክር መንግስት እነዚህ ሁለቱ ባለስልጣናት በፓርላማ ዝም ብሎ አልፈው ስማቸው እንደ ተራ ዝም ብሎ ከሚጸደቅ በአንድ ኮሚቴ በአንድ ቡድን ቢጠየቁ እና ችሎታቸው ቢረጋገጥ የወደፊት አቅጣጫቸው ቢታይ ጥሩ ነበር ላለ ልክ የአሜሪካ ኮንግረስ እንደሚያደርገው ማለት ነው። ፕሬዚዳንቱ አንድን ሰው በእጩነት ይሾማሉ። ከዛ ኮንግረስ ቀርበው ልዩ ልዩ ጥያቄዎች ይጠየቃሉ። እሱን እያሉኝ ነው። እሱ አይነት አካሄድ ማለት ነው። ኬንያ ስለሚደረገው ነው የማወራው። አሜሪካ እሺ፣ የቅርቡን ነው እየጠቀስኛሉ። የጎረቤት ሀገር መጥቀስ ይሻላል ነው እያሉኝ ያሉት፣ አቶ ክቡር እናም አቶ ለማም ሆኑ አቶ ገዱ በህዝብ ዘንድ ያላቸው ተቀባይነት ለለውጡም ወደፊት መጓዝ ሊጫወቱ የሚችሉት ሚና በበርካቶች ዘንድ የጋራ መግባባት የፈጠረ ይመስላል። ልዩነቱ ያለው የትኛው ኃላፊነት ለማን በሚለው ነጥብ ላይ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አብይ ርዕሱን ነበር የሰማችሁት። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የኦሮሚያ ብሔራዊ ክልላዊ መንግሥት ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ አቶ ሽመልስ አብዲሳን የክልሉ ምክትል ርዕሰ መስተዳድር አድርጎ ሾሟል። የመከላከያ ሚኒስትር የሆኑትን የቀድሞውን የክልሉን ፕሬዚደንት አቶ ለማ መገርሳን ይተካሉ። የዛሬው የሹመት አሰጣት ሥነ ሥርዓት የተካሄደው ብዙም ባልተለመደ ለብዙ መገናኛ ብዙሃን ዝግ ሆኖ ነው ተብሏል። በሥነ ሥርዓቱ ላይ መግለጫ እንዲሰጡን የክልሉ መንግሥት ኮሚኒኬሽን ኃላፊ አቶ አድማሱ ዳምጠውን ጋብዘናል። ሙክታር ጀማል ነው ያነጋገራቸው። የአመራር ሽግሽግ ተካሂደዋል። በዚሁም መሰረት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት የነበሩት አቶ ለማ መገርሳ በተለይም በሰኩሪቲ ወይንም በጸጥታው ዘርፍ ያለውን ክፍተት እንዲሞሉእና የተናበበ ስራ ሰርተው በክልልም በሀገር አቀፍ ደረጃ የሚሰሩ ስራዎች ተጠናክረው እንዲቀጥሉ ወደ ፌደራል መሄዳቸውን ተከትሎ የክልሉን መንግስት የሚመራ ምክትል ፕሬዚዳንት ተሾመዋል። በዚሁ መሰረት ፓርቲው ያላቸውን የስራ ልምድ ያላቸውን የትምህርት ደረጃ እና ቁርጠኝነት በተለይም ደግሞ በለውጥ ሂደቱ ውስጥ መሪ ተዋናይ በመሆን ሲሳተፉ እና ሲያገለግሉ የነበሩትን አቶ ሽመልሳ ስንሰን በጨፌ እንዲሾሙ በማቅረብ ጨፌውም የእሳቸውን ሹመት ተቀብሎ እኮ ጨፌው ተጠናቋል። አቶ ሽመለስ አብዲሳ ለጨፌ ቀርበው ሹመቱ ሲጠርቅ ብቸኛ እጩ ነበር ወይ? ሌሎች እጩዎች አሉ? በጨፌ ላይ ሹመት የሚቀርበው መሪ ድርጅቱ የራሱን እጩ ያቀርብና በእጩ ላይ ነው ምክር ቤቱ ውይይት የሚካሄዱት። በዚሁ መሰረት ፓርቲው ካጠነቀቀ ሁሉም ከጨረሰ በኋላ ነው እጩ የሚሆነውን ሰው አንድ ሰው የሚያቀርበው ለጨፌ እና በዚሁ መሰረት ሳቸው ብቻ ለጨፌው ቀርበው ጨፌውም ውይይት ካደረገበት በኋላ ይልል። የክልሉ ርዕሰ መስተዳደር እጩነትን በተመለከተ በቅርብ ሰፊ ነገሮች ይወሩ ነበር። ከኦዲፒ አመራሮች ከአራት እስከ አምስት የማያንሱ ሰዎች ኤኬሌ ሊሆኑ ይችላሉ ኤኬሌ ሊሆኑ ይችላሉ ተብለው በግምት ሲቀርቡ ነበር። ከዚህ አንጻር የምክር ቤቱ አባላቶችም የተለያየ ግምት ኖሯቸው የሁለቱም ወገን ሀሳብ ሊነሳ ይችላል። ምንድን ነው በአጠቃላይ የነበረው ከመጽደቁ በፊት የምክር ቤቱ አባላት ሀሳብ ዋናው የሁሉም ሰው ሀሳብ አንድና አንድ ነው። አንደኛው ለውጡ እንዴት ይቀጥላል? የተጀመሩ ለውጦች በአመራር ለውጥ ምክንያት ከተስተጓጎሉ ወደኋላ ኋላ ሊመለስ ይችላል የሚል ከስጋት የተነሳ እና በተለይም ደግሞ ይሄ ለውጥ የመጣው በስንት መስዋዕትነት ስለሆነ ከማስቀጠል አኳያ እንዴት ይሄድ ይሻላል የሚል ፍላጎት የተነሳ እና የተሻለ ለውጥ ለመፈለግ እንዲሁም ደግሞ የህዝብ ተወካይ በመሆናቸው የህዝብ ጥያቄዎች ሳይንጠባጠቡ እንዲመለሱ ሰላም፣ ልማት፣ ዲሞክራሲ እንዲረጋገጥ ካላቸው ፍላጎት እና ተነሳሽነት እንዲሁም ቁርጠኝነት ሰፊ ውይይቶች ተካሂደዋል። እነኚህ ውይይቶችም መግባባት ላይ ተደርሶበት በጋራ ሆነን አመራርነት የምንሰጠው በጋራ ነው እና ይህን ኃላፊነት በጋራ ለመወጣት ዝግጁ መሆናቸውን የገለጹበት እና ውይይቶቹ የበሰሉ በስምምነት በጋራ መግባባት የተጠናቀቀ ነው። ምናልባት ከተለያዩ ሰዎች ግምትና አመለካከቶች አንጻር የክሌ ሊሆን ይችላል። የክሌ ሊሆን ይችላል የሚለው ነገር ልዩነት ሊከፍት ይችላል የሚል በስፋት የሚወሩ ነገሮች አሉ። ምናልባት ደግሞ ለዚህ ማሳያ ብለውም አሁን ድረስ እየወጡ ያሉ መረጃዎች ከዚህ ቀደም ባልተለመደ የተለያዩ ሹመቶች ሲደረጉ በግልጽ በቀጥታ ስርጭት ሁሉ የሚተላለፍ የነበረ ምናልባት ከክልሉ መንግስት ሚዲያ ውጪ ሁሉም ሚዲያዎች ተከልክለው ወደ ድብቅነት በአመራ መካሄዱ አባላቶቹ መካከል የሚነሳ ቅሬታ ስለሚታይ ነው የሚል ግምቶች አሉ። እርስ እንደ መንግስት ቃል አቀባይ የሚረዱት ምንድን ነው? አቶ አድማ የህዝብ ተወካይ የሚያነሳው ከህዝብ ጥቅም አንጻር ነው። የህዝብ ጥቅምን ከማስቀጠል አንጻር ከኃላፊነትና ከፍላጎት አንጻር ነው። ከዚህ ፍላጎት አንጻር የተለያዩ ሀሳቦች ሊነሱ ይችላሉ። ግን ምንም ለክርክር ለልዩነት የሚጋብዝ አንድም ሀሳብም የለም በጋራ መግባባት ቀጣይነትም የለውጡን ቀጣይነት እንዴት እናፋጥነው ነው እንዴት መሰረት እናስይዘው የሚለው የሁሉም ስጋት ነው። ይሄ ደግሞ የሁሉም ህብረተሰብ ፍላጎትና ኃላፊነት ስለሆነ የምክር ቤት አባላትም ከዚሁ አንጻር ነው ውይይቶች ያካሄዱት። ምንም ልዩነት የተካሄደበት ነገር የለም። አቶ አድማሱ ዳምጠው የኦሮሚያ ብሔራዊ ክልላዊ መንግስት መንግስት ኮሚኒኬሽን ቢሮ ኃላፊ በአሜሪካ ድምፅ አድማጮች ስም አመሰግኖታለሁ። ምንም አይደለም። እኔም አመሰግናለሁ። አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ ሪፖርት እንሄዳለን። የአማራ ክልል የምግብ ዋስትናና የአደጋ ስጋት ማስተባበሪያ ፕሮግራም ጽህፈት ቤት ለእርዳታ የተላከ እህል አልቀበልም አለ ተብሎ በማኅበራዊ ሚዲያ የተሰራጨው ዜና ትክክል አይደለም ብሏል። በአንድ ግለሰብ የተፈጠረን ስህተት በተቋም ደረጃ መፈረጅ ተገቢ አይደለም ሲልም አክሏል። አስቴር ምስጋናው ተጨማሪ አላት። ትላንት በማህበራዊ ሚዲያ ሰፊ መነጋገሪያ ሆኖ ያመሸው በባህር ዳር ዙሪያ ወረዳ በአራት ቀበሌዎች የሚገኙ ነዋሪዎች በክልሉ ላሉ ተፈናቃዮች እርዳታ ይሆን ዘንድ ሰባ ሁለት ኩንታል በቆሎ አሰባስበው ለክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽህፈት ቤት ይልካሉ። ሆኖም ግን በጽህፈት ቤቱ ኃላፊነት ወስዶ የሚረከብ አካል ባለመገኘቱ በቆሎውን እንዲያስረክብ የተላከው ሹፌር በቅጥር ግቢው ውስጥ በቆሎውን በትኖት ሄደ የሚል በፎቶግራፍ ከተደገፈ ማስረጃ ጋር ወሬው ተሰራጨ። ጉዳዩን ለማጣራት በቆሎውን ለማስረከብ ከተላከው ኮሚቴ መካከል አንዱ ነበርኩ ወዳለው ግለሰብ፣ ወደ አቶ መለስ አለባቸው ስልክ ደወልኩ።

ሶስት ዘጠኝ ሰዓት ከሀያ ምናምን ነበር የደረስን ኦልሬዲ ዘጠኝ ሰዓት ከሰላሳ ምናምን እዛ በኋላ ለረጅም ሰዓት አቆሙን። ጎንደር ይዛችሁ ስዱ ምናምን ምናምን አይነት ነገር ማለት ነው። እዛ እኛ ጎንደር አንወስድም አንደኛ ከለምን ሹፌሩም በእርዳታ ንዙ ወድን የመጣ ለምን ነው አራት ቀበሌ ገብቶ ማለት ነው። ስለዚህ እኛ ጎንደር ስለማነት ተረከቡና ማለት የማውርዳት እንትን መልስም ያ ሰውየ ትሎ ተወታንተራ የሚባለው ማን ነበር የሚባል ሰውዬ አለ። ለረጅም ሰዓት እኛ እዛ ውስጥ እየተቸጋቸለን ትሎ ነወ እዛ ሹፌሩም ሲጣየቀው ባካ ተረከቡን። እኔም እየደወለ እየደወለልዜ ነው ስለሆነ ባካ ተረከቡ ሰውች ነው ጥሎ ወጣ። ሹፌሩ ዘርግፎታል። እኛ ስንወጣ ዘርግፎታል። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽህፈት ቤት የሕዝብ ግንኙነት ዳይሬክተር አቶ እያሱ መስፍን ችግሩ መከሰቱ ናም ነው ስህተቱ የተፈጠረው በግለሰብ ደረጃ እንጂ በተቋም አይደለም ይላሉ። በግለሰቦች ቸልተኝነት ሊፈጠር ይችላል። ይህም ግን ተቋሙ ዝም ብሎ የሚያየ ጉዳይ አይደለም። ለማስተካከል ስራ ይሰራበታል። በቆሎን አውርዶ በትኖ መሄድ ግን እኔ የመፍትሄው አካል ከመሆን አንጻር በስሜታዊነት ግለሰቦች የፈጠሩት እንደሆነ እንጂ ተቋሙ ከዚህ በፊትም በሰው ሰራሽና የተፈጥሮ አደጋ የተጋለጡ ወገኖችን በመደገፍ ና፣ በማቋቋም በተሻለ ሁኔታ ስራ እየሰራ ያለ ተቋም ነው። አቶ እያሱ አያይዘው ማህበራዊ ሚዲያን ተጠቅመው መረጃ የሚያሰራጩ ግለሰቦች ቁንጽል ሀሳብ ይዘው ሳይሆን ሙሉ መረጃ በመያዝ ሚዛናዊ ዘገባ ቢያሰራጩ መልካም ነው ይላሉ። ሹፌሩ

እነሱ ማድረግ የገቢ በእንዲህ እንዳለ ችግሩን ፈጥሯል ወደ ተባለው ግለሰብ ስልክ በተደጋጋሚ ብሞክርም ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ወደ ቀጣይ ዘገባ እናልፋለን። የኢትዮጵያ ንግድ ባንክ የሶማሌ ክልል ተፈናቃዮችን ለማቋቋም የሚውል 35 ሚሊዮን 167 ሺ ብር ለግሷል። ትላንት በጅጅጋ ከተማ የፕሬዚደንት ጽህፈት ቤት አዳራሽ በተካሄደው ስነ ስርዓት ላይ የተጠቀሰውን ገንዘብ የባንኩ ፕሬዚደንት አቶ ባጫ ገኒ ለሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ አስረክበዋል። በወቅቱ የክልሉ ፕሬዚደንት ክልላቸው ሩብ ሚሊዮን ገደማ ተፈናቃዮችን ወደ ቀያቸው መመለሱን ተናግረዋል። ስነ ስርዓቱ ስነ ስርዓቱን ጅጅጋ ተገኝቶ የተከታተለው አዲስ ቸኮል ዝርዝር ሪፖርት አለው። የኢትዮጵያ ንግድ ባንክ በሀገሪቱ ያሉ ተፈናቃዮች ለመደገፍ ከመደበው 100 ሚሊዮን ብር መካከል በተፈናቃይ ብዛት ቀዳሚ ለሆነው የሶማሌ ክልል ከ35 ሚሊዮን ብር በላይ ለግሷል። የባንኩ ፕሬዚዳንት አቶ ባጫጊና ይህም ብለው ነበር። የኢትዮጵያ ንግድ ባንክ በተለያዩ የሀገራችን ክፍሎች ለተፈናቀሉ ወገኖቻችን ድጋፍ ለማድረግ የባንካችን ማኔጅመንት አንድ መቶ ሚሊዮን ብር ለመስጠት የወሰነ ሲሆን ክፍፍሉም የተደረገው በየክልሉ ያሉ ተፈናቃዮች ብዛት ከብሔራዊ አደጋ ስጋትና ስራ አመራር ኮሚሽን በተገኘው ወቅታዊ መረጃ መሰረት መሆኑን ማስገንዘብ ይፈልጋል። በዚህም መሰረት የባንካችን ከፍተኛ ማኔጅመንት አባላት ዛሬ እዚህ በመገኘት ለሶማሌ ክልል የሚደርሰውን 35 ሚሊዮን 167 ሺህ ብር ለክልሉ መንግስት እያበረከተ መሆኑን እየገለጽኩ በቀጣይም ክልሉ በሚያከናውናቸው ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎች ሁሉ የኢትዮጵያ ንግድ ባንክ ከጎናችሁ የሚቆም መሆኑን ላረጋግጥላችሁ እወዳለሁ። ድጋፉን በተመለከተ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ክልላቸው በራሱ አቅም ተፈናቃዮችን የማቋቋም ስራውን መስራት እንዳላቆመ ተናግረዋል። 35 ወይ ከፍተኛውን ድርሻ ሶማሌ ክልል መውሰዱ በአንድ ወገን ጥሩ ቢሆንም በሌላ ወገን ደግሞ ከፍተኛ ተጎጂ ያሉበት የሶማሌ ክልል መሆኑን ስለሚያሳይ የሚያመጻድቅ አይደለም። ጠንክረን መስራት እንዳለብን የሚያስገነዝብና ይህን የተፈናቃይ ቁጥር ለመቀነስ እና መልሶ ለማቋቋም ከምንጊዜውም በላይ መረባረብ እንዳለብን ያስታውሰናል። በዚህ ረገድ ባለፉት ሳምንታት ውስጥ ወደ ሁለት መቶ ሃምሳ ሺህ የሚሆኑ ተፈናቃዮች ወደ ቤታቸው እንዲመለሱ ተደርጓል። በተለያዩ የክልሉ ዞኖች ነው። ይሄ ደግሞ ከፍተኛ ስኬት ነው። እናምናለን ቀጥለን በማጠናከር በአጭር ጊዜ ውስጥ በተቻለ መጠኑ ሁሉንም የሶማሌ ክልል ተፈናቃዮች ወደ መደበኛ ኑሯቸው እንዲመለሱና እንዲቋቋሙ ለማድረግ ክልሉ ጠንክሮ እንደሚሠራ እናምናለን ምናለን ያደረግልን ድጋፍ ደግሞ ለዚህ ስራ ከፍተኛ እገዛ እንደሚሆን እናምናለን። አቶ ሙስጠፌ መሀመድ አጋጣሚውን በመጠቀም ከክልሉ ነዋሪዎች ባህልና ሃይማኖት አንጻር የባንኩ ብድር ለክልሉ በበቂ ደረጃ ተደራሽ እየሆነ አለመሆኑን ተናግረዋል። አቶ ባጫም ባንኩ በቅርቡ በሰላማዊ ባንክ አገልግሎት ስኬታማ ታሪክ ያላቸውን ዳይሬክተር በንግድ ባንክ መሾማቸውን ገልጸው የነበረው ክፍተት እንደሚደፈን ተናግረዋል። የሶማሌ ክልል 665000 ተፈናቃዮች እንደሚገኙበትና ከነኝ መካከል ለሃያ ሺህ አባወራዎች ቤት ከአዲስ ገንብቶ ማስረከብና የስራ ድል መፍጠርን ያካተተ ሁሉ አቀፍ ድጋፍ የሚያስፈልጋቸው ሲሆን ቀሪዎቹ ቀድሞ ወደ ተፈናቀሉበት አካባቢው የተወሰነ ድጋፍ ተደርጎላቸው የሚመለሱ መሆናቸውን የክልሉ አደጋ ስጋት ስራ አመራር ኃላፊ የሆኑት አቶ መሀመድ ፋታ ተናግረው ነበር። እንደ አቶ መሐመድ ገለጻ ክልሉ ተፈናቃዮች ሙሉ በሙሉ ለማቋቋም አራት ነጥብ ዘጠኝ ቢሊዮን ብር አስፈልገዋል። የኢትዮጵያ ንግድ ባንክ ማኔጅመንት በሁሉም ክልሎች ለሚገኙ ተፈናቃዮች አንድ መቶ ሚሊዮን ብር ለማከፋፈል የወሰነው የአማራ ክልል መንግስት ተፈናቃዮች መልሶ ለማቋቋም የገቢ ማሰባሰቢያ ቴሌቶን ካዘጋጀ ከጥቂት ቀናት በኋላ ነበር። ባንኩ ከፌዴራል አደጋ ስጋት ስራ አመራር ኮሚሽን ባገኘው የተፈናቃዮች ዝርዝር መሰረት መቶ ሚሊዮኑን ሲያከፋፍል ለአማራ ክልል አራት ነጥብ ሰባት ሚሊዮን ብር ገደማ እንደደረሰውና ክልሉም የተጠቀሰውን የገንዘብ መጠን አልቀበልም ማለቱ ይታወሳል። የተፈናቃዮችን ቁጥር እንደ ብቸኛ መስፈርት ከመውሰድ የተፈናቀሉ ሰዎች የደ የደረሰባቸው ጉዳት መጠንና እነሱን መልሶ ለማቋቋም የሚያስፈልገውን የገንዘብ መጠንም የተለያየ ስለሆነ ይህንኑ በተጨማሪ መስፈርትነት ልትጠቀሙ አትችሉም ነበረ በሚል ከቪኦኤ ለቀረበላቸው ጥያቄ አንድ የባንኩ አመራር በሰጡት ምላሽ ባንኩ ድጋፍ ያደረገው ለሰብአዊ አገልግሎት እንጂ ለመልሶ ማቋቋም አልነበረም ብለዋል። ለአሜሪካ ድምፅ አዲስ ቸኮል ከጅጅጋ አመሰግናለሁ። አዲስ ለዘገባው አሁን ከምሽቱ ሶስት ሰዓት ተኩል ነው። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ አት ቪኦኤ አምሃሪክ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ አስተያየቶቻችሁን አንሸራሽሩ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ እና ከአፕ ስቶር መጫን ትችላላችሁ። የምሽቱ ፕሮዲውሰር ብርሃን ኃይሉ ነች። አልሳንቶስ ቴክኒሽያን ሆኖ በስቱዲዮ መሳሪያዎች ላይ ይገኛል። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባ የው ገበያው ነች። የስርጭቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናቸው ያለ ነው ሰሎሞን አባተና እኔም ሰለሞን ክፍሌ ነን። አሁን ወደ ሁለተኛው አጋማሽ ዘገባዎቻችን እናልፋለን። ከስምንት ዓመት በፊት ተከስቶ በነበረው ድርቅ በሆሮ ጉድሩ ወለጋ ሁሙሩ ወረዳ እንድንሰፍር ብንደረግም አካባቢው ለእርሻ ምቹ ባለመሆኑ ለችግር ዳርጎናል ሲሉ አንዳንድ ተፈናቃዮች ለአሜሪካ ድምፅ ተናግረዋል። ለእነሱም ሆነ ለከብቶቻቸው የሚሆን ንጹሕ ውሃ ባለመኖሩ በመንግሥት ድጋፍ ስር መቆየታቸውን ጠቅሰው ከሦስት ወር ወዲህ ግን በመቋረጡ ለረሃብ መጋለጣቸውንም አስረድተዋል። የወረዳው አስተዳዳሪ ችግሩ እንዳለ በማመን በአቅማቸው የሚፈታ ባለመሆኑ የበላይ አካልን ምላሽ እየተጠባበቁ መሆኑን ለቪኦኤ ተናግረዋል። ጉዳዩ ይመለከታቸዋል የተባሉትን የክልሉን እርሻና ተፈጥሮ ሀብት ቢሮና አደጋ ስጋት ዝግጁነት ሥራ አመራር ኮሚሽን አመራሮች ለማግኘት የተደረገ ጥረት አልተሳካም። ናኮር መልካ ከአምቦ ተከታዩ ልኳል። የስምንት ቤተሰብ አስተዳዳሪ እንደሆኑት የሚናገሩት አቶ ሁሴን መሐመድ ከአስር ዓመት በፊት በሀረርጌ ተከስተው በነበረው ድርቅ ተፈናቅለው ሆሮ ጉድሮ ወለጋ አሙሩ ወረዳን እንዲሰፍሩ መደረጉን ለቪኦኤ ገልጸዋል። በሰፈሩበት ጉይቴቦ ቀበሌ የገጠመን ችግር ከቀድሞ ይብሳል ብለዋል። የደረሰብን ችግር አንደኛ የእርሷ መሬት እዚህ ስምንት ዓመት ጨርሰን ዘጠነኛ ዓመት ይዘናል። ሁለተኛ ደግሞ ውሃ ለሰውም ለከብትም የሚሆን ውሃ በማጣት ነው። እዚህ አካባቢ ያለው ችግር እስከ ሰላሳ አርባ ኪሎ ሜትር ድረስ ምንጭ እዚህ ቁጭ ብለን መንግስትን እየጨውን ስም እስከ ፌደራል ድረስ ይሆናል። ሶስት መንግስት ነው የኛ ላይ ያለፈው እንደሆኑያ ማለት ነው። በችግር አንጻር ወደዚህ የመጣ ነው ጊዜ መንግስት እንዳሁ ሊቀጣ ወደ እስር ቤት እንዳለ ሰው ነው ያለ ነው። በእርሻ መሬት እጦትና እነሱም ሆኑ ከብቶቻቸው የሚጠጡት ንጹህ ውሃ ባለመኖሩ መንግስት ድጋፍ ሲያደርግላቸው መቆየቱን አስታውሰው፣ ሴቶችና ህጻናት በምግብ እጥረት ህይወታቸው እያለፈ ነው ይላሉ። አዎ በወሊድ ላይ በማጣት ማለት ነው። በወሊድ ላይ ደንሰሶባቸው ከአስር በላይ ሴቶች ናቸው ያለቁብን። በእርግዝና ጊዜ የምንከራደቱ ምንምኖት የሌላቸው ብዙ ናቸው። እንደ ህጻናት ደግሞ ከሰላሳ እስከ አርባ የሚሆኑ ህጻናት ናቸው የሞቱብን፣ የተሟላ ምግብ በማጣት ነው እና ሁለተኛ ደግሞ ሲታመሙ ገንዘብ ያለው ከእንስራ ሰርቶ ገንዘብ ያለው አክም ቤት ያሳክማቸዋል። ገንዘብ ያጣል ደግሞ ያው እነዛ ልጅ ህጻናቶች ያው እዛ ያልቃሉ ይሞታሉ ማለት ነው በመገብ እጥረት። እንደሞቱ በምን አወቁ? ቁርሶ ያብጣሉ ልጆቹ አባብቶ ነው በቃ እንደዚሁ ግታቸው፣ እግራቸው ከእግር እስከ ጭንቅላታቸው ድረስ አባብቶ ነው የሚሞቱት። ሁለት ሺ ሶስት አመተ ምህረት ላይ በቀበሌው የሰፈሩት አባ ወራዎች ቁጥር ሰባት መቶ አስራ ዘጠኝ ሲሆን በአሁኑ ጊዜ ግን አምስት መቶ ሰባ አራት አባ ወራዎች ስር የሚተዳደሩ ሁለት ሺ ስድስት መቶ ያ ሁለት ሰዎች ብቻ ናቸው የቀሩት ያሉት አቶ ሁሴን፣ ሌሎቹ በችግር የሞቱና የጠፉ ናቸው ሲሉ ገልጸዋል። የልጆቻቸው አባት ቤተሰባቸውን ማስተዳደር ባለመቻላቸው ትታዋቸው እንደጠፉ የሚናገሩት ወይዘሮ ቀቡላ ሼካ ምግብም ሆነ ንጹሕ ውሃ ለማግኘት ስለሚቸገሩ ለበሽታ እየተጋለጡ መሆኑን ለቪኦኤ ተናግረዋል። ወይዘሮ አይሻ መጁድም በበኩላቸው ደረሰብን የሚሉትን ችግር እንዲህ ያብራራሉ። መንግስት ሌላ ለእርሻ የሚሆን ቦታ እንዲያሰፍራቸው ወይም ተገቢውን ትኩረት ሰጥቶ የሚረዱበትን ሁኔታ እንዲያመቻች ጠይቀዋል። ችግሩን በመረዳት ድጋፍ እያደረጉላቸው መቆየታቸውን የሚናገሩት የወረዳው አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ታመነ ገመቹ 2003 ዓ.ም ላይ ሰዎቹን ያሰፈረ የኦሮሚያ እርሻና ተፈጥሮ ሀብት ቢሮ መሆኑን አስታውሰዋል። የወረዳው አስተዳዳሪ አቶ ኤልያስ ቃሲም በበኩላቸው የቅሬታ አቅራቢዎቹ ችግር በዘላቂነት እንዲፈታ ጥረት እያደረጉ መሆኑን ጠቅሞ ተከታይ ሆን ብለዋል። ከዚህ በፊት ውሃም በውሃ ማጠራቀሚያ ይቀርብላቸው ነበር። ያንን የውሃ ማጠራቀሚያ የክልል ውሃ ቢሮ እና የአደጋ ስጋት ለምን እንዳስቆመባቸው አናቅም። አሁን ሁለት ዓመት አልፎታል ከተቋረጠ። እነዚህ ሰዎች ተረስተዋል ማለት ይቻላል። የእነሱ ችግር ላይ በዞን ደረጃ ሁለቴ ሶስቴ መክረናል። ለበላይ አካልም አሳውቀናል። እነዚህ ሰዎች ወደ ሌላ ቦታ ስለሚዛወሩ የክልሉ አደጋ ስጋት አመራር ከዚህ በኋላ አይረዱምም እያለን ነው። እራሳቸውን እንዳልቻሉ ግን እየነገርናቸው ነው። ጉዳዩ ይመለከታቸዋል የተባሉት የኦሮሚያ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪ ዛሬ ከሰዓት በጉዳዩ ዙሪያ ማብራሪያ ለመስጠት ቃል ከገቡልኝ በኋላ ገጠመኝ ባሉት አስቸኳይ ጉዳይ ለዛሬ እንደማይመቻቸው በጽሁፍ መልእክት አሳውቀውኛል። ሌላው ጉዳዩ የሚመለከታቸው የአደጋ ስጋት ዝግጁነት ስራ አመራር ኮሚሽን አመራሮች ጋር በተደጋጋሚ ብደውልም የቪኦኤ ዘጋቢ መሆኔን ጠቅሼ የጽሑፍ መልእክት ብልክላቸውም ምላሽ ላገኝ አልቻልኩም። እንዳገኘው ይዤ የምመለስ ይሆናል። ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁ። ናኮር፣ ወደ ተከታዩ ዘገባ እናልፋለን። ከአዲስ አበባ ወደ ናይሮቢ ለመጓዝ ከቦሌ ዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 302 እንደተነሳ በወደቀው ቦይንግ 737 ማክስ 8 ጄት አደጋ ሕይወታቸው ያለፈ መንገደኞችና የኢትዮጵያ አየር መንገድ ሠራተኞች የ40 ቀን መታሰቢያ ዛሬ ተደርጎላቸዋል። ለ157ቱ የአይሮፕላኑ ተሳፋሪዎች ዝክሩ የተደረገው በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በምትገኘው ሐማቁን ጥሽሌ ቀበሌ ነው። በሥነ ሥርዓቱ ላይ የተገኘው ግርማቸው ከበደ ተከታዩን ዘገባ አጠናቅሯል። መጋቢት አንድ ቀን 2011 ዓ ም ነው የኢትዮጵያ አየር መንገድ ንብረት የሆነ የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አውሮፕላን ወድቆ 157 ሰዎች ህይወታቸው ያለፈው፣ እንግዲህ ዛሬ አርባኛ ቀኑ ነው ማለት ነው። በዚህም የተነሳ የአርባ ቀን የመታሰቢያ ስነ ስርዓት አደጋው በደረሰበት ከቢሾፍቱ 35 ኪሎ ሜትር ርቀት ላይ የሚገኝ ቦታ ላይ የመታሰቢያ ስነ ስርዓት ተከናውኖላቸዋል። በዚህ ስነ ስርዓት ላይ የአደጋ የደረሰባቸው ሰዎች ቤተሰቦች፣ የአካባቢው ነዋሪዎች እንዲሁም ደግሞ ከቢሾፍቱ ከተማ የሄዱ ከ2ሺ በላይ ወጣቶች ተገኝተዋል። እነዚህ ወጣቶች የአካባቢው ነዋሪዎች ባለፉት አርባ ቀናት ላሳዩት ሰው ለሆነ ሁሉ የማዘን ተግባር ለአካባቢው ነዋሪዎች እንዲሆን የትምህርት ቁሳቁሶችን እለርተዋል። ከዚህ በተጨማሪ ደግሞ የደም ልገሳ ፕሮግራምም አካሂደዋል። ያነጋገርኳቸው የወጣቶቹ ተወካዮች እንዳሉት ከሆነ የደም ልገሳው ፕሮግራሙን በዚህ ቀን አደጋው በደረሰበት ቦታ ላይ ማድረግን የመረጡት የሚያስተሳስረን ደም ነው፣ ሌሎቹ ነገሮች አይደሉም። አንዳችን አንዳችንን የምናድነው በደማችን ነው። ስለዚህ ይሄንን ደግሞ በደማችን ለማዳን የብሔር፣ የሃይማኖት፣ የፆታ ልዩነት አያስፈልገንም። ማንኛውም ሰው ደሙ ተመሳሳይ አይነት እስከሆነ ድረስ ማዳን ይቻላልና ለዚህም ነው በዛሬው ዕለት ደም መስጠትን የመረጥ ነው ብለዋል። ከዚህ በተጨማሪ ደግሞ አደጋ የደረሰባቸው ቤተሰቦች ለአካባቢው ነዋሪዎች ባለፉት አርባ ቀናት ባሳዩቸው ወንድማማችነት፣ እህትማማችነት ልዩ የሆነ ኢትዮጵያዊነት ተግባር ሀዘንን በመግለጽ እንዲሁም ደግሞ ባለፉት አርባ ቀናት የበለጠ ጭንቀት የተሰማቸው የአካባቢው ነዋሪዎች ነበሩ በሚል በቅርብ ጊዜያት ውስጥ የጤና ጣቢያ ወይም ደግሞ ትምህርት ቤት አደጋው የደረሰበት ቦታ ላይ ለመገንባት ማቀዳቸውን በተወካያቸው በኩል ተናግረዋል። የሀዘን እንጉርጉሮዎች ቀርበዋል። ጸሎት ነበረ። ዛሬ በሀዘን እንጉርጉሮው ወቅት ላይም በጣም ትኩረት ተሰጥቶ ሲነገር የነበረው አደጋው ሊያስተምረን የፈለገው ነገር አለ። ይህም አንድ መሆንን ነው። በዚህ አደጋ የሞቱ ሰዎች ብሔር አልተመረጠም፣ ሀገር አልተመረጠም። ከተለያዩ ሀገራት የመጡ ዜጎች ናቸው፣ ህይወታቸው ያለፈው። ይሄ ደግሞ ሊያስተምረን ይገባል። አንድ መሆን አለብን። በዘር፣ በሃይማኖት፣ በብሄር መለያየት የለብንም የሚል የሀዘን እንጉርጉሮቻቸው ላይ ሲገለጽ ነበረ። ከዚህ በተጨማሪ ቪኦኤ ያነጋገራቸው በአደጋው ወንድማቸውን ያጡት ወይዘሮ ፋሲካ ሙሉ፣ አደጋው እንግዲህ እግዚአብሔር መድረሱ ካልቀረ እዚህ ቦታ ላይ ማድረጉ የተለየ ነገር ሊያስተምረን ፈልጎ ነው። የአካባቢው ነዋሪዎች በዚህ ችግር ጊዜ ውስጥ ያሳዩት ባህሪ እጅግ የተለየ ነበረ። በደንብ አጽናንተውናል ኢትዮጵያዊነትን አስተምረውናል እና እኔ ሌላ ቦታ ከሚሆን አደጋው እዚህ ቦታ መሆኑ ራሱ ፈጣሪ ሊያስተምረን ያሰበው ነገር ስላለ ነው ብለዋል ወይዘሮ ፋሲካ ሙሉ በአደጋው እንግዲህ ህይወታቸውን ካጡት መካከል የታምራት ሙሉ እህት ናቸው የሴቭ ዘ ችልድረን ዴንማርክ ይሰሩ እንደነበረ አቶ ታምራት ወይዘሮ ፋሲካ ነግረውናል ወደፊትም ለሚያደርጉ ስለሚያደርጉት ነገር አሁን ስለ ካሳ እያሰብን አይደለንም። ከድንጋጤ ገና አልወጣንም። አሁንም ያለነው አለማመን ውስጥ ነው። ወንድሜን አጥቸዋለሁ ብዬ ማመን አልችልም አሁንም ድረስ እና ስለዚህ ጉዳይ እያሰብን አይደለም ብለዋል። ከኢትዮጵያ አየር መንገድም መልካም ትብብር እንደተደረገላቸው ተናግረዋል። ወይዘሮ ሙሉ ለእያንዳንዱ ቤተሰብ በተለይ አደጋው በደረሰበት ወቅት ሁለት ሁለት ሰው ከኢትዮጵያ አየር መንገድ ተመድቦ ሀዘን ደርሰውናል። አስፈላጊውን ትብብር ሲያደርጉልን ነበረ። ኢትዮጵያ አየር መንገድን የጠየቅነው አንድ ነገር ምርመራውን ውጤት ሙሉ ለሙሉ እንዳይደብቁን ነው እና በመጀመሪያ የምርመራ ሪፖርቱ ወቅትም ይሄንን በግልጽ ስላስረዱን አመስግነናቸዋል ብለዋል። ከዚህ በኋላም እነዚህ ሕይወታቸው ያለፉት የእኛ ቤተሰቦች ብቻ ሳይሆኑ ሌሎችም ከ35 ሀገራት ያላቸው ዜጎች ናቸው። ና ሌሎችም ቢሆን ሰማዕታት ናቸው፣ እኛን ለማስተማር ያለፉ ይመስለኛል እና አንድ መሆን አለብን፣ በአንድነት መስራት አለብን ብለዋል። ከዚህ በተጨማሪ ደግሞ የተለያዩ የሃይማኖት ተከታዮች ተገኝተው ነበር። በቦታው የማጽናኛ መልእክቶችን አስተላልፈዋል። በየሃይማኖት ስርዓቱም የአበባ ጉንጉን አስቀምጠዋል። ስነ ስርዓቱ ሲጀመር ጭንቀት ነበረ። የሀዘን እንጉርጉሮቹ ሲቀርቡ የታፈኑ የልቅሶ ድምፆች ይሰሙ ነበረ። አልፎ አልፎ ጮክ ያሉ የሀዘን ድምጾች የሚሰሙ ነበር። ነገር ግን ፕሮግራሙ ካለቀ በኋላ ሰዎች በሀዘን ውስጥም ሆነው መረጋጋት ይታይባቸው ነበረ። ስነ ስርዓቱ ላይ እንደነበረው ጭንቀት አልነበረም እና ይሄ የአርባ ቀን መታሰቢያው ምናልባትም ወደፊት ህይወት ይቀጥላልና ወደፊት ለሚያደርጉት ጉዞ ሁሉ በተለይ ለእነዚህ ወላጆች፣ ቤተሰቦች፣ ወንድሞች፣ እህቶች፣ ባሎች፣ ሚስቶች አንድ መጽናኛ ሆኖ የሚያልፍ ስነ ስርዓት ነበረ የዛሬው ፕሮግራም። ግርማቸውን፣ አመሰግናለሁ ለዘገባው። ዛሬ የስልክ ችግር ስለነበረ በጣም በተጣበበ ሁኔታ ነው ዘገባውን ያደረሰን። በዚሁ የሐማ ቁንጥሽሌ የዛሬ የዝክር ስነ ስርዓት ላይ ያለፉት ሰዎች ስም ዝርዝር በከፊል ቀርቦ ነበር። ለም የልብ ስብራትና ጸጸት እንድናተርፍ መንስኤ በሆነው በዚህ አደጋ የተለዩንን የምንወዳቸውንና እና የማይተኩትን ቤተሰቦቻችንን የምናስታውሰው በታላቅ አዘን ነው። ስማቸውን እንዲጠቅስ ፍቀዱልኝ። ያሬ ጌታቸው ዕድሜ 29፣ አመኑር መሐመድ ዕድሜ 25፣ ሲድራቅ ጌታቸው ዕድሜ 28፣ ስንታየው ሻፊ ዕድሜ 31፣ ሙሉ ሰው አለሙ ዕድሜ 36፣ ታምራት ሙሉ ዕድሜ 48፣ ቤትነት አለማየው ዕድሜ 53፣ አማ ተስፋ ማርያም ዕድሜ 33፣ አያንቱ ግርማ ዕድሜ 25፣ ስንታየው አይመኩ ዕድሜ 45፣ ምዕራፍ ይጋለም ዕድሜ 23 ኤልሳቤጥ ሙኑሄሌት ዕድሜ 31 ሳራ ገብረ ሚካኤል ዕድሜ 38 ሳራ ቻላቸው ዕድሜ 35 ማይገነት ወርቁ ዕድሜ 34 ሙሉጌታ አስፋው ዕድሜ 49 አረጋዊ በርሄ ዕድሜ 48 ናይጄሪያዊ አምባሳደር አቢዮዲን ባሻው ዕድሜ 68 እዚሁ የተቀበሩ ናቸው። እሳቸውም እና ዝርዝራቸውን እዚህ ላልጠቀስ ነው። ከተቀሩት 139 ወገኖቻችን በሙሉ ዘላለማዊ የነፍስ ረፍት እንዲያገኙ ወል እግዚአብሔርን እንማጠናለን። በመታሰቢያ ሥነ ሥርዓቱ ላይ የተገኙት የአደጋው ተጎጂ ቤተሰቦች በበኩላቸው አካባቢው የአካባቢው ነዋሪዎች አንዳች የልማት ተቋም እንዲያገኙ ለግንባታ እንደሚሠሩ በተወካያቸው በኩል አስታውቀዋል። እዚህ አካባቢ ያሉት ሰዎች በዛ ጉዳት ላይ ያደረጉትን አስተዋጽኦ በማሰብ እኛ የሟች ቤተሰቦች በመሰባሰብ አንድ ነገር ለመሥራት ስላሰብን ይህም ከእግዚአብሔር ፍቃድ ለዚህ አካባቢ ወይ ትምህርት ቤት ወይ የጤና ማዕከል ይህ አንድ ነገር ለመስራት ቤተሰቦቹ በጠየቁት መሠረት ቤተሰቦቹ በጠየቁትና በፈቀዱት መሠረት ለማድረግ በሙሉ ልባቄ የተዘጋጀ መሆኑን እና በጎ አድራጊዎችን በዚህም እንደሚተባበሩን ባለሙን ተስፋለን። በዚያው አካባቢ ለተማሪዎች የቁሳቁስ እርዳታ ተደርጓል። የደም ልገሳም ተከናውኗል። የዝክሩን ሥነ ሥርዓት ምክንያት በማድረግ ሐዘናቸውን በስንኝ የሚቋጠሩ ነበሩ። በሥነ ሥርዓቱ ላይ የተከናወነውን ዝርዝር ዘገባ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ትችላላቸው። ተከታዩ ዘገባ ወደ ደቡብ ክልል ይወስደናል። ከአምስት ሺህ በላይ የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ሠራተኞች የሥራ ማቆም አድማ ከመቱ ሁለተኛ ሳምንት መያዙን ተናግረዋል። ሠራተኞቹ ሥራ አቆምን ያሉት በሚደርስባቸው የአስተዳደር በደል፣ ከደሞዝና ጥቅማ ጥቅም ጋር በተያያዙ ችግሮች ሲሆን በደል አድርሰውብናል ያሏቸው ስድስት የፕሮጀክቱ ኃላፊዎችም እንዲባረሩ ይጠይቃሉ። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ጥያቄያቸው ተገቢ ባይሆንም ከምግባቸው ላይ የሚቀነሰውን ግብር ሳሊኒ ኩባንያ እንዲሸፍን በደሞዛቸው ላይ ደግሞ 450 ብር እንዲጨመር ተማምኗል ብሏል። የፕሮጀክቱ ሥራ መቀጠል ስላለበት ይህን የማይቀበሉ ሠራተኞች እንደሚሰናበቱም ተወስኗል ተብሏል። በሕግና በማስረጃ እንጂ የደቦው ፍትሕ በመፈለግ ስድስት የፕሮጀክቱ ኃላፊዎች ይባረሩ ማለታቸው ስህተት ነው ብሏል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል። ከአምስት ሺህ በላይ የሚሆኑ በኦሞ ወንዝ ላይ የሚገነባው የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ሰራተኞች ስራ ካቆሙ ሁለተኛ ሳምንት መያዙ ነው የተናገሩት። ሰራተኞቹ እንደሚሉት ስራ ለማቆም የተገደዱት በሚደርስባቸው ያስተዳደር በደል፣ ከደሞዝና ጥቅማጥም ጋር የተያዙ ችግሮች ነው ከዚህ በተጨማሪም የመብት ጥሰት፣ ስድብና ጃቻ እንደሚፈጽምባቸው ነው የፕሮጀክቱ ሰራተኛ አቶ አብድልሀዝቅ አሊ የተናገሩት። ደሞዝ የተነሳ ደሞዝ ከአንድ ሰው ከአንድ ሺህ ብር በላይ የተቆረጠው በዛ የተነሳ አሁን ደግሞ ወደ ሌላ ነው ሰቡ የሄደው። ስራ ቆሞ አስር ቀናችን ነው፣ አሁን ድረስ እልባትም አላገኘንም። አንድ ሁለት ሰዎች አሉ፣ በአምባገንንነት እንት የሚሉት የበላይነትን ይዞ የሚመሩ ነበር። አበሾች አስተዳደር ነው ብር የሚቆርጥ ዋና አለ፣ መኪና ገብቶ ሀብታም ሆኗል። አሁን ብዙ አፍሩቷል፣ በሰራተኛው ብር እና በዛ ነገር ለሳ አንዱ እሱ ነው። አማሮ ሰራተኛው እንደገና የባሰ ሌላ ነገር ውስጥ ሄደ። እነዚህ አምስት ስድስት ሰዎች ካልወጡ ስራ እንገባም ብሎ ይኸው አስረኛ ቀን ነው። ደሞዛቸው የተለያዩ ምክንያቶች እየተፈጠረ እንደሚቆረጥም ገልጸው ከደሞዝ ላይ ብቻ የገቢ ግብር መቆረጥ ሲገባ ከጥቅማጥቅምና ከምግብ ክፍያ ላይ እንደሚቀንስባቸው በመግለጽ ድርጅቱን ከሷል። በተደጋጋሚ ጊዜ ለመንግስት ብናሳውቅም ምላሽ አልተገኘም ነው ያለው። ደሞዙ 2550 የምግብ ክፍያዋ ደግሞ 2300 ብር መሆኑን የሚናገሩት አቶ አብዱላዚቅ 900 ብር ያለ አግባብ ተቀንሷል ስሉም አማረዋል። በደል አድርሶብናል የተለያዩ የሙስና ወንጀል ይፈጽሟል ያሏቸው ስድስት የስራ ኃላፊዎች እንዲባረሩ የጠየቀው ደግሞ አብነታየ ነው የተባለው የፕሮጀክቱ ሰራተኛ ነው። ኃላፊዎች ኢትዮጵያን ጨምሮ ነጮችም ጫና እንደሚያሳድሩባቸውና የተበደል ነው ሲሉም ተደማጩም ኮናኙም ነጮችና ኃላፊዎች መሆናቸውን ተናግሯል። ሰራተኞቹ የሚቆረጥብን ገንዘብም ለግል ጥቅማቸውን የሚወሉ በማለት የስራ ኃላፊዎቻቸውን የወነጀሉ ሲሆን በተደጋጋሚ ጊዜ አቤት ብንልም መፍትሄ አልተሰጠንም ብሏል። የግድቡ ሰራተኞች ስራ ካቆሙ ዛሬ ዘጠነኛ ቀን መሆኑን የገለጹት የኢትዮጵያ ኤሌክትሪካል ኮርፖሬሽን የህዝብ ግንኙነት ኃላፊ አቶ ሞገስ መኮንን ጥያቄው ደሞዝና የትርፍ ሰዓት ክፍያ ተመለከተ ሲሆን የቀረበበት መንገድ አግባብነት የለውም ብሏል። ከክፍያ መዘገየት ጋር በተያያዙ በነጮችና በኢትዮጵያዊ ቀን አቆጣጠር ልዩነት ስላለ ይህንን የልዩነት ችግር ለመፍታት መግባባት ላይ መድረሳቸውን ተናግረው የትርፍ ሰዓት ስራና ክፍያውን በተመለከተም የትርፍሳት ስራ አንሷል ብሎ መካትስም አያስክድም። ይህንን የሚወስነው የፕሮጀክት ሁኔታና አሰሪ ነው ብለዋል። ፕሮጀክቱ በተፈለገው ፍጥነት የተሰራ አለመሆኑን ጠቅሰው ጥያቄያቸው ህጋዊ ባይሆንም በደሞዛቸው እና በጥቅማ ጥቅማቸው ላይ ማሻሻያ መደረጉን ገልጿል። አቶ ሞገስ የሰራተኞቹ ጥያቄ ተገቢ ባይሆንም ምግብ አበላቸው ላይ ሊቀነስ የነበረው ሳሊኒ እንዲሸፍን ተደርጓል። ስለዚህ እስከ ሁለት ሺ ሶስት መቶ ብር የምግብ አበል የሚከፈላቸው ሳሊኒ ታክሲ እየከፈለላቸው ወደ ሁለት መቶ አምስት ብር አካባቢ ሳሊኒ እንዲሸፍን ተደርጓል። ከዛ ውጪ ደግሞ በደሞዛቸው ላይ ማስተካከያ ተደርጎ ወደ አራት መቶ ሀምሳ አምስት ብር አካባቢ ጭማሪ ተደርጓል። እነዚህ ማስተካከያዎች ተደርገውም ነው መመለስ ያልፈለጉት። እነዚህ መመለስ ካልፈለጉ እንዳልከው ስራው መበደል የለበትም ማስታወቂያ ተለጥፏል። ስራውን መቀጠል የማይፈልጉት በአግባብ ፎርማሊቲዎችን እያሟሉ የሚፈልግባቸውን ነገር እየጨረሱ ከኛም ተቋም ጋር የሚፈልገው ክፍያም ካለ ክፍያቸው ተጠናቁ እንዲሰናበቱም ጭምር ውሳኔ ተላልፏል። እነሱ እንደሚሉት በደቦ ፍትህ ሳይሆን ስድስቱ የፕሮጀክቱ ኃላፊዎች ጥፋት አጥፍተው የተገኙ እንደሆነም በህግና በማስረጃ እንጂ እንዲሁ የሚወሰድ እርምጃ የለም ነው ያሉትም የፕሮጀክቱ ኃላፊዎች ካልተባረሩ ስራ አንሰራ ማለታቸውም ትክክል አለመሆኑን ተናግረው የሚቆረጠውን ገንዘብ በተመለከተ በትክክለኛው መንገድ ገቢ ስለምደረጉ ከወረዳውና ከክልል ባለሙያዎች እንዲያስረዷቸው ስለመደረጉም ጠቁመዋል። ችግሉ መኖሩ የታወቀ ለምን በቅና በአጭር ጊዜ ውስጥ ምላሽ ሳይሰጠው ሁለተኛ ሳምንት የያዜ ፕሮጀክት ውስጥ አይጓትስባቸውም ለተባሉትም እኛ ህግ ተከትለን ከመስራት ውጭ ከዚህ ያለፈ ምላሽ አንሰጥም ብሏል። የኮይሻ ኤሌክትሪክ ሀይል ማመንጫ ግድብ ከግቢ አንድ ሁለትና ሶስት ፕሮጀክቶች ቀጥሎ በኦሞ ወንዝ ላይ የሚገነባ ትልቅ የኤሌክትሪክ ኃይል ምንጫ ግድብ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ። ዮናታን ለዘገባው ተከታዩ ባህልና ማኅበረሰብ ነው። ዘመናዊነት ምን ማለት ነው? አፍሪካውያን ዘመናዊነትን እንዴት ነው የሚተረጉሙት? ዘመናዊነት ወደ ኢትዮጵያ የገባውስ መቼ ነው? ሞደርን አርት ኢን ኢትዮፒያ ወይንም ዘመናዊ ኪነ ጥበብ በኢትዮጵያ በሚል ርዕስ በኦሃዮ ዩኒቨርሲቲ ፕሬስ አንድ መጽሐፍ ታትሟል። ደራሲዋ ዶክተር ኤልሳቤጥ ወልደ ጊዮርጊስ ናቸው። መለስካቸው አምሀ በዘመናዊነት ጥያቄዎችና በአዲሱ መጽሐፋቸው አንዳንድ ይዘቶች ላይ አነጋግሯቸው ነበር። ዶክተር ኤልሳቤት ወልደ ጊዮርጊስ ከፍተኛ ትምህርታቸውን ጀምረው ያጠናቀቁት በዩኤስ አሜሪካ ነው። የመጀመሪያ ድግሪያቸውን በፖለቲካል ሳይንስ አግኝተዋል። ሁለተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን እንደገና፣ ከኒውዮርክ ዩኒቨርሲቲ ደግሞ በሚውዚየም ጥናት የማስትሬት ድግሪያቸውን ይዘዋል። ከኮርኔል ዩኒቨርሲቲ ደግሞ በሚታዩ ጥበባት ጥናትና ምርምር የዶክትሬት ድግሪያቸውን አግኝተዋል። ዶክተር ኤልሳቤት ለረዥም ዓመታት በአሜሪካ ባንኮች ሠርተዋል። ከዚያም ወደ ሀገራቸው ተመልሰው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በዳይሬክተርነት አገልግለዋል። በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ መምህርትና የገብረ ክርስቶስ ደስታ ማዕከል ዳይሬክተር ናቸው። መጀመሪያ ስለ አዲሱ መጽሐፋቸው ባጭሩ እንዲገልጹ ነበር ዶክተር ኤልሳቤትን የጠየኳቸው። መጽሐፉ። የዘመናዊ ኪነጥበብ በኢትዮጵያ እንዳልከው ሆኖ ኪነ ጥበብ እንግዲህ እንዳልኩት ዝም ብሎ አይመነጭም ከወቅቱ ፖለቲካ ጋር ከኢንቴሌክቹዋል ታሪኩ ጋር አብሮ ተያይዞ ነው የሚመጣው እኔ ሪሊ ዘመናዊ ኪነጥበብ ታሪኩም ውስጥ ብጽፈው በዛ ውስጥ ያንን ታሪክ ብጽፈውም የኢንቴሌክቹዋል ና የፖለቲካ ሂስትሪው በጣም ወሳኝ ነው እና በደንብ እሱን እየተመለከትኩ ነው ዘመናዊ ኪነ ጥበብን ለመተንተን የሞከርኩት ስለዚህ የፖለቲካ ና ኢንቴሌክቹዋል ሂስትሪውም ቁልፍ ነው። ለአንድ ዘመናዊ ኪነ ጥበብ ስነ ጽሁፍ ሆነ ስዕላዊ ይታ ሆነ ሌሎችም ነገሮች ሆኑ አንድ ፖለቲካ ና ኢንቴሌክቹዋል ወቅት ወሳኝ ነው። እሱን ተመልክቼ ነው። ኢትዮጵያ ውስጥ ደግሞ ይሄ የመጀመሪያው መጽሐፍ ነው እንግዲህ በተለይ አርቱ ላይ ቪዥዋል አርቱ ላይ የተጻፈ ታሪክ የመጀመሪያ ነው። እርግጥ ከዚህ በፊት ሙከራዎች ነበሩ። የሰየ ገብረመድን ለምሳሌ ደብረ ሐይቅ ጋለሪ የሚባል ክሮኖሎጂ ብዙ ተጠቅሜበታለሁ። በዚህ ጊዜ እንትና እንዲሰራ፣ በዚህ ጊዜ እንትና እንዲሰራ ምናምን በሚል ጠቃሚ የሆነ ክሮኖሎጂ ነበር። ዌብሳይት ነው ደብረ ሐይቅ ጋለሪ የሚባል። ከዚያ በኋላ የተወሰኑ ጅምሮች፣ የተወሰኑ አርቲስቶች ላይ የተጫፉ ነገሮች ነበሩ። ነገር ግን በጥቅሉ ዘመናዊ ኪነጥበብ ምንድን ነው? እንዴት መጣ? በምን ፖለቲካ ወቅት ምናምን የሚለውን ለመጀመሪያ ጊዜ እንደዚህ ኮምፕሬሄንሲቭሊ ሁሉን አቅፎ የጫፈ መጽሐፍ ይሄ ነው። ዘመናዊ ዘመናዊነት በንድፍ ሀሳብ ሆነ በተግባር በእለት ከእለት ኑሮ አኳያ ምን ማለት ነው? እንግዲህ ራሱ ዘመናዊነት ሞደርኒቲ ሞደርኒዝም ያልነው ነገር ደግሞ የፈጠራ ስራዎች ሁሉ የምናውቀው ብዙ ጊዜ በትምህርት ቤቶች በምዕራብ ባልሆኑ ሀገሮች ይሰጡ የነበሩት የአውሮፓውያኑ የዘመናዊ ስዕል ታሪክ ነው፣ የዘመናዊ ኪነጥበብ ታሪክ ነው። እና የእኛም ትምህርት ቤት ከዛ አልወጣም ማለት ይቻላል። የስነ ጥበብና ዲዛይን ትምህርት ቤት ለምሳሌ የሚያስተምረው የአውሮፓዊ ሬኔሳንስ፣ ኢምፕሬሽኒዝም፣ ኤክስፕሬሽኒዝም እነኝህ ናቸው፣ ሞደርኒዝም እንግዲህ የሚባሉት። ግን የእኛ አይነት አገሮች ደግሞ ምዕራብ ያልሆነን አገሮች እንዴት ነው ዘመናዊነትን የምንመለከተው ስንል የዘመናዊነትን ፖለቲካ መጀመሪያ በደንብ ማወቅ አለብን። ዘመናዊነት እነኚህ ሀገሮች ውስጥ እንዴት ነው የመጣው በአፍሪካ ለምሳሌ እኛ ሊያስገኝ እኛ ደግሞ ለየት የሚያደርገው ነገር አለ። ነገር ግን በአፍሪካውያን ሀገሮች ዘመናዊነት የሚለው እንዴት መጣ? ሞደርኒዝምም ከዛ ነው የሚተረጎመው ማለት ነው። እና ዘመናዊነት የሚለው ከቅኝ አገዛዝ ጋር የመጣ አውሮፓ አፍሪካን ቅኝ ሲገዛ አብሮ የሚያመጣው አውሮፓዊ መዋቅር ብቻ ሳይሆን የአውሮፓዊ ባህል አመለካከትንም ጨምሮ ነው የሚያመጣው። እና ያንን ነው መጫን የሚፈልገው ቅኝ የተገዙ ሀገሮች ውስጥ እንግዲህ እነኝህ አገሮች እንዴት ነው ከላሳቸው ባህል ጋር ወይ የራሳቸው አንዳንዶቹ የራሳቸውን ድምፅ ማጡን የሚያጠፋበት ሁኔታ አለ። ቅኝ አገዛዝ እንግዲህ በ 1960 ዎች የተነሳው የአንቲ ኮሎኒያል ሙቭመንት ያንን ድምፅ ማጮን ያጠፋውን ዘመናዊነት በቅኝ ግዛት የመጣውን ሪቫይቭል አድርግ ነው የሚለው ያንን ባህል የጠፋውን ሪቫይቭል አድርግ የሚል ንቅናቄ ነበር። ሌላው ቦታ ደግሞ ዘመናዊነት ስለ አፍሪካ ውስጥ የገባው በሞደርኒዝም በፈጠራ ስራዎች አሁንም ሁለቱን እያዋሃደ የአውሮፓዊንም እያዋሃደ የራሱንም እየጨመረ እና የራሱ ፈጠራ ስራ ነው ማለት ነው። ስለዚህ በዘመናዊነት ታላቁ ታሪክ ሜታናራቲቭ የሚባለው ታሪክ ውስጥ አይገባም ማለት ነው? አይደለም። ቢኮዚ የአውሮፓዊ ፕሬሽን ሙዚሙ ኤክስፕሬሽን ሙዚሙ በሌላ መንገድ ይገለጫል ማለት ነው። ስለዚህ አፍሪካ የራሷ የዘመናዊነት ታሪክ አላት እና ክሮኖሎጂካሊ ስናስረዳው ዘመናዊነት በአውሮፓ ውስጥ በዚህ ጊዜ ጀመረ ብንል በአፍሪካ ደግሞ የሚጀምርበት የተለያዩ ዘመናት ነው የተለያዩ ግንኙነቱ ፖይንት ኦፍ ኮኔክሽን የወጣበት ፒሪዮዶች የተለያዩ ጊዜያቶች ስለሆኑ የአውሮፓን ክላሲካል የሆነ ዴፊኒሽን አይወስድም። ዘመናዊነቱ ወደ ኢትዮጵያ ገባው በአፄ ሚኒሊክ ጊዜ እንደሆነም በመጽሐፉ ነግረውናል። እንዲያውም የአድዋን ጦርነት ድል በኢትዮጵያ ዘመናዊነትን ለማስገባት እንደ አንድ ትልቅ ሰፊ በር ተጠቅመበታል። እውነት ነው እና ለምን እንግዲህ ቅኝ አልተገዛንም ብንልም ከዛ ጫና፣ ከኮሎኒያሊዝም ጫና ወተና እና አቅም ብዬ እገምታለሁ። በተለይ በተለይ ከሚኒሊክ ከ1896 ከአድዋ በኋላ እርግጥ ይሄ ዘመናዊ የሀገር ግንባታ ፕሮጀክቶች የምንላቸው ከአድዋ በፊት ነው የጀመሩት። ምንድን ናቸው እነሱ ብትል፣ የተለያዩ ነገሮች ለምሳሌ ባንክ፣ የጅቡቲ ሬልዌይ፣ ባንዲራ፣ ስታምፕ ለምሳሌ ፕሪንት ሚዲያ የህትመት ኔሽን ቢልዲንግ የምንለው ወይም አገር ግንባታ መዋቅሮች ስለሆኑ በዛ ጊዜ ነው ጀመረ ብዬ የምለው እኔ፣ በሚኒሊክ ከአድዋ በፊት ከአድዋ በኋላ። እንግዲህ በጣም ልዩ የሚያደርገው አንደኛ ኮሎኒያል አግሬሽን መምጣቱ ነው፣ የጣሊያን ኮሎኒያል አግሬሽን መምጣቱ አንደኛ። ሁለተኛ ደግሞ በአድዋ ሚኒሊክ ብቻ ሳይሆን የኢትዮጵያ ህዝብ ብቻ አድዋ ላይ ሳሸንፍ፣ ብዙ አውሮፓውያኖች ይመጣሉ ወደ ኢትዮጵያ ማለት ነው። ብዙ አውሮፓያኖች ሲመጡ ምንድን ነው ይህ ያለው እንዴት ነው ያሸነፈው እኔ ጣሊያን ወታደር በሚል ሁለተኛ ለማየትን በቀፊ ሬስ ይሆናል እና ሌላው ደግሞ ምኒልክ የሚያስመጣ የነበረው ዘመናዊ የሀገር ግንባታ መዋቅር ለመስራት ሬልሮድ እንዳልኩት ቅድም ኢንፍራስትራክቸሮች በአጠቃላይ ለማሰራት በጣም ብዙ የተፋፋመበት ጊዜ ነበር። ይህ ሁሉ ሲሆን ምን ይሆናል? ዘመናዊ ምል ዘመናዊነት የሚለው አውሮፓዊ ይዞ የሚመጣው ነገር አለ እንግዲህ ምልከታ የተወሰኑ ነገሮችን የምንመለከትበትን ነገር የሚቀይር ወይም ዲዛይር ወይም እንድንፈልገው እንድንሻው የሚያደርግ እና ብርሃንና ሰላም ጋዜጣ ላይ በተለይ በኋላ 1925 በአውሮፓውያን አቆጣጠር የጀመረው ላይ በጣም ይታያል። ይሄ አድቨርታይዝመንት የኮኛክ የዊስኪ የመኪና የካባ የያ ሱ ዳንኤል ካባዎች አውሮፓ ተሰርተው የሚመጡ ምናምን የሚለው የሪግሊስ ስፒርመንት ጋም እንኳን አለም ይሄ የማስቲካ መጥፎ ሽታን የሚያሸሽ የሚል ሁሉ አለው። እና እንዲህ አይነቶቹ ነገር እንግዲህ ዲዛይር ወይም ዝመናን ፍላጎት ዝመናን ፍላጎት ሆኖ የሚመጡ ይኖራል። ውይይቱ አላበቃም አድማጮች፣ ከሰሞኑ ሁለተኛውን ክፍል እናቀርባለን። ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ዜናዎቹን እናሰማለን። የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ወይም ጨፌ ዛሬ ባካሄደው አስቸኳይ ስብሰባ አቶ ሽመልስ አብዲሳን የክልሉ ምክትል ርዕሰ መስተዳደር አድርጎ ሹሟል። ምክንያቱ የኦሮሚያ የቀድሞ ፕሬዝደንት ለማመገርሳ የመከላከያ ሚኒስትር ሆነው በመሾማቸው ነው። የአማራ ክልል የቀድሞ ፕሬዝደንት አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ሆነው ተሾመዋል። የኦሮሚያው ምክትል ፕሬዚደንት አቶ ሽመልስ አብዲሳ የፕሬዝደንቱንም ስራ ደርበው እንደሚሰሩ ተገልጿል። ኢትዮጵያና ኤርትራ የሚያገናኘው የሁመራ ኦም ሀጀር መስመር ዛሬ ጠዋት ተዘግቷል። መስመሩ የተዘጋው በኤርትራ በኩል መሆኑን የሰቲድ ሁመራ ከተማ አስተዳደር ለቪኦኤ ገልጿል። ከአዲስ አበባ ወደ ናይሮቢ ለመጓዝ ከቦሌ ዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 3 02 እንደተነሳ በወደቀው ቦይንግ 737 ማክስ ኤይት ጄት አደጋ ሕይወታቸው ያለፈ መንገደኞችና የኢትዮጵያ አየር መንገድ ሠራተኞች አርባ ቀን መታሰቢያ ዛሬ ተደርጎላቸዋል። የሊቢያው አፈንጋጭ ጀነራል ኻሊፋ ሀፍታር ኃይሎች ዋና ከተማይቱን ትሪፖሊን ለመቆጣጠር ውጊያ ከጀመሩ ወዲህ እጅግ ብርቱ የተባለ ጦርነት እየተካሄደ መሆኑን የተባበሩት መንግስታት ድርጅት የሊቢያ ልዑክ አስታውቀዋል። የአሜሪካ ድምፅ ራዲዮ በአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና እኔም ሶሎሞን አባተነን ከአቀናባሪዋ ብርሃን ኃይሉና ከዋና አዘጋጅ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም።